የቱንም ያህል ለለውጡ ፈቃደኛ ቢሆኑ ጠቅላይ ሚኒስትር አብይ ከልባቸው መንገዱን ቢጀምሩም መስም መጨረሻ ላይ ባነሳቸው ነጥቦች ውስጥ የሚታዩ ምናልባትም በዚህ ሰዓት ብዙዎች የሚጠይቋቸው የሚመስለኝ ያ ወንበር፣ ያ ኃላፊነት ጠቅላይ ሚኒስትርነታቸው የቱን ያህል የሳቸው ነው። ስራው ቦታው የሚጠይቀውን ያህል የቱን ያህል አቅሙ አላቸው? በተለያዩ ደረጃዎች የሚታዩ ጠቅላይ ሚኒስትሮች እንደነበሩን ይታወቃል። የቀደሙት ዛሬ በህይወት የሌሉት መስፍን ያነሳቸው ጠቅላይ ሚኒስትር መለስ ይሰሩ በነበረበት መንገድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መሄድ የቻለው አይመስልምና ይህንን ሄኖክ የቡድን አሰራር ከሚባለውም ጋር የድርጅቱ መለወጥ ጥያቄ ውስጥ የሚገባ ከሆነ ቀደም ብሎ ባነሳቸዋቸው ጭብጦች እንደተገለጸው ጠቅላይ ሚኒስትር አብይ ብቻቸውን መሄዳቸው የቱንስ ያህል ያን የሚመኙትን ተስፋ የሚመኙት ነገር ካለም ሊለወጥ ይችላል የሚለውን ጥያቄ እንድናነሳ ይጋብዛል። ቁልፉ ጥያቄ እሱ ነው። አዱላ፣ በመጀመሪያ ጠቅላይ ሚኒስትር አብይ ቅንነቱም ቁርጠኝነቱም አላቸው ብለን ተስፋ እናደርጋለን። እንግዲህ ለውጥ ለማምጣት አንዳንድ ጠቋሚ ነገሮች የተናገሯቸው ነገሮች አሉ። ከፓርቲያቸው ጀምሮ ይሄንን የብሔር ጭቆና ትርክትን ተው በግልጽ የመደብ ጭቆና ነው የሚል ሀሳብ አንጸባርቀዋል። ባለፈው ጊዜ መቀሌ ላይ ይመስለኛል ብዙም ትኩረት ያልተሰጠው ነገርም ተናግረዋል። ለምሳሌ አሁን ያለው ሕገ መንግስት ኢትዮጵያዊ ዜጋ የሚባለውን ነገር አያውቀውም። የብሔር ብሔረሰቦችና ህዝቦች ናቸው የኢትዮጵያ ባለቤቶች እና እሳቸው ግን ምንድን ነው ያሉት? ቃል በቃል ላልለው ይችላለሁ። ከዘውግ ማንነት በፊት ወይም ከብሔር ማንነት በፊት ኢትዮጵያዊነት እንደሚመጣ የጠቆሙበት ሁኔታም አለ። እነዚህ እነዚህ ነገሮች አንስተን እንደዛ አይነት ደፈር ብለው የተለየ አመለካከት ለማራመድ ሀሳብ እንዳላቸው ምናልባት ወደ ተግባር ለመቀየርም ምኞት እና ቁርጠኝነት ሊኖራቸው ይችላል ብለን ተስፋ ልናደርግ እንችላለን ግን ይህን እሺ አላቸው ብለን እንመል። ዋናው ጥያቄ ያነሳኸው ቢያን ማድረግ ይችላሉ ወይ፣ ስልጣኑ አላቸው ወይ የሚል ነው። ባለፈው ጊዜ አንድ ኢኮኖሚስት የሚባል መጽሔት ሁላችሁም አንብባችሁታል ይመስለኛል። ሃሪቨር ሆቨን የሚባል ጆርጅ ታውን የሚባል ዩኒቨርሲቲ አቡዳቢ የሚያስተምር ሰው እያለ እና እሱ እንዲሁ እንደ ቀልድ ጣል ያደረገው ነገር አለ። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ጠቅላይ ሚኒስትር ከመሆናቸው በፊት አስራ ሰባት ቀን ስብሰባ ነበረ ከአስራ ሰባት ቀን ስብሰባ በኋላ ነው እንግዲህ ምርጫ ተደረገ ተብሎ እሳቸው ጠቅላይ ሚኒስትር ሆኑ የተባለ ለጊዜው ምርጫው ትክክል ነው አይደለም ብዙ የሚያስጨንቀን አለ የኢህአዴግ አሰራር እንዴት እንደሆነ እናውቀዋለን ግን ምንድን ነው ያለው ቤርሆበን እዛ ላይ ምናልባት ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ስልጣኑን ለማግኘት ከህወሀት ጎምቱ ባለስልጣናት እና መሪዎች ጋራ የጸጥታ ሀይሉን ላለመንካት ተደራድረው ቃል ገብተው ሊሆን ይችላል የሚል ነገር ተናግሮ ነበር ችግሩ በጣም የተደበሰበሰ በጣም ምስጥራዊ የሆነ ድርጅት ስለሆነ እኛ ከርቀት እንዲሁ ግምት በግምት አድርጎናል። ግን በቀላሉ የሚታይ ነገር አይመስለኝም በራሱ እንደ ችግር አላየውም እ ለማረጋጋት ሕወሓት ውስጥ የተፈጠረውን ል እንዋጥ የሚለውን ስሜት ለማርገብ ሊጠቀም ይችላል። ግን ጉዳትም ይኖረዋል። እስከ መቼ ነው ማድረግ የሚችሉ? ስለዚህ እሱን አናቅም። አሁን ምን እንደተፈጠረ አናቅም። ምን አይነት ድርድር እንደተካሄደ አናቅም። ግን የሆነ ድርድር የተካሄደ ይመስለኛል። ስለዚህ አሁንም የሚታየኝ ነገር ፍልሚያው እንደሚቀጥል ነው። በኢህአዴግ ውስጥ በኦህዴድ በዶክተር አብይ እና በህወሓት በሌሎችም ፓርቲዎች መካከል እና የዶክተር አብይ ትልቁ እንግዲህ የቤት ስራቸው የሚሆነው ያለው ሽኩቻ ሊቀጥል ይችላል። ዶክተር አብይ እንግዲህ በእውነት በቁርጠኝነት እስከ ለውጥ ለማምጣት የሚያስቡ ከሆነ ካልሆነ፣ እዛው ላይ ባለው ሁኔታ ተደስተው እና ተኩራርተው እዛው ተውጠው ሊቀሩ የሚችሉበት ሁኔታ ካለ ሌላ ችግር ማምጣቱ አይቀርም። አሁንም ግን እውነተኛው ስልጣን በቅርብ ጊዜ ውስጥ የሚያገኙታል የሚል ግምት የለኝም ግን በፍጹም ደግሞ አያገኙትም ሊያመጡት አይችሉም የሚል ሀሳብም የለኝም ስለዚህ በዛ ላይ እየተመሰረተ ነው አሉላ መልካም ፍልሚያው እንደሚቀጥል ያሳያል ብሏል ሄኖክ ተዳለ ቅድም ወደ አነሳሽው ሀሳብ በከፊልም የሚመልሰን ነው ተከታይ ጥያቄ ኢህአዴግ ከራሱ ህልውና ጋር የአገሪቱን ህልውና ያስተሳሰረበትንና የዘለቀበትን ሀሳብ ከግምት ካስገባን በኢህአዴግ ውስጥ በራሱ ለውጡ አለ ወይ? ከጠቅላይ ሚኒስትር አብይ ባሻገር በእርግጥም የለውጡ መንገድ ብቻ ነው ምርጫ የለውም የሚሉ ምናልባትም አሁን ያሉ ሁኔታዎችን ከመሰረቱ ወደሚቀይር አዝማሚያ ለመሄድ ፈቃደኝነት ያላቸው በዙሪያቸው አለ ወይ የሚለው ጥያቄ እንዲነሳ ይጋብዛልና የጠቅላይ ሚኒስትር አብይ መመረጥ በራሱ የለውጥ አራማጆች የበላይነት ወይም የተሰሚነት አቅም አግኝተው ነበር ወይ ወይስ ሌሎች ምክንያቶች አስገዳጅ ሆነው መጡ? ለውጥ የሚፈልጉት የሚቀጥለውን ሀዲድ ለማንከባለል አቅም አላቸው የላቸው? ከጠቅላይ ሚኒስትር አብይ ባሻገርም ሌሎችንም እንድናይ የቱን ያህል ተስፋ የሚሰጥ ያን ለውጥ ሁኔታ እንድናይ የሚያደርግ ሁኔታ አለ? ያለች ጸዳለ፣ ይሄ ጥሩ ጥያቄ ነው አሉላ። ኢህአዴግ ብለን ስናወራ፣ እስካሁን ድረስ ስናወራ የነበረው ኢህአዴግም እስካሁን ሲሰራ የነበረው እንደ አንድ ዩናይትድ ፍሮንት ወይም ደግሞ ልክ በአንድ አፍ የሚያወራ አራት የተለያዩ ትላልቅ ፓርቲዎች እና አምስት ጥቃቅን ወይም እህት ፓርቲዎች ስብስብ ነው ኢህአዴግ። ነገር ግን በጣም ስልጣኑ አንድን ሰው ማዕከል ያደረገ አንድ መመሪያ ያለው የአስተሳሰብ ይሄ ግሩፕ ቲንክ የምንለው የአንድ አይነት አስተሳሰብ የነበረው ፓርቲ ነው። የጠቅላይ ሚኒስትር አብይ መመረቅ የምን ውጤት ነው ብለን ስንመለከት በራሱ እስከዛሬ ድረስ ለሀያ ሰባት አመት ያወቅ ነው ወይም ለሀያ ስምንት አመት ያወቅ ነው ኢህአዴግ ኢህአዴግ ኢህአዴግ እንዳልሆነ ነው። ራሱ መፈረስ ጀምሮ ነበረ። በውስጣቸው ትልቅ መከፋፈል አለ። ጠቅላይ ሚኒስትሩ የዛ የመከፋፈል ውጤት ነው፣ የኢህአዴግ መከፋፈል ውጤት ናቸው። ይህንን ስንመለከት እሳቸው የመጡበትን ፓርቲ የኢህአዴግ ትልቁ ፓርቲ ወይም ኦፒዲዮን ብለን ስንመለከት በአሁን ደረጃ ሪፎርም ብለን ካልነው የሪፎርምን አጀንዳ ይዞ እያራመደ ያለው ያ ፓርቲ ነው፣ የኦፒዲዮ ፓርቲ ነው። የእሳቸው ባክግራውንድ ከዛ ነው ይመጣው እሳቸው የኢህአዴግ መሰነጣጠቅ ውጤት ብቻም ሳይሆኑ የኦፒዲዮ መለወጥ ውጤትም ናቸው። የዚህ የሁለቱ ፌኖሜና፣ የሁለቱ ክስተት ውጤት ናቸው እሳቸው። ስለዚህ ማየት ያለብን በአንደኛው ፓርቲ አሁን ይሄ ትልቁ በኦፒዲዮ ውስጥ እየተፈጠረ ያለው ለውጥ ምን ያክል ተጽዕኖ ሊያመጣ ይችላል። በፌዴራል ደረጃ አንድ የታዘብኩት ነገር አለ። ከዚህ በፊት ኦፒዲዮ ውስጥ የሚፈጠረው ነገር ማናችንም ግድ አይሰጠንም። ኢቭን አዲስ ስታንዳርድ ከሌሎች ሚዲያዎች በተሻለ ሁኔታ የኦሮሞ ፕሮቴስትንም ስንዘግብ ነበር። ፍሮንት ላይ የነበርን መጽሄት ነን። ናሬቲቫችንም ይለያል ከሌላው ሚዲያ። ግን ኦፒዲ ውስጥ የሚፈጠረው የፖለቲካ ለውጥ ያን ያክል ኢንተረስት አሳድሮብን አያውቅም። ዛሬ ግን እኛ ብቻ ሳንሆን በአጠቃላይ ዝም ብሎ ከዚህ በፊት ፖለቲካ አነቃቅቶት የማያውቀው ሰው በሙሉ በኦፒዲ ውስጥ እየተፈጠረ ያለውን ነገር በጥንቃቄ እየተመለከተ ይህንን ዲስሪጋርድ ማድረግ እንችላለን ወይም ይሄ ነገር አልተፈጠረም ማለት እንችላለን ዝም ብል ከሰር ሶሻል ሚዲያ ሪፍሌክሽኑ ሰው ብትመለከት በትልቅ ነው የታየው። ለምሳሌ የወይዘሮ ጠይባ መምጣት የወይዘሮ ጠይባ ሀሳን የሻሸመኔ ከንቲባ የነበሩት ሰው ወደ ምክትል ፕሬዚደንትነት መምጣታቸው ለብዙ ሰው ትልቅ መወያያ ርዕስ ነስቶ የዋለው ዛሬ። ያ ምንድን ነው የሚያሳየው በኦፒዲ ውስጥ እየተፈጠረ ያለው ለውጥ በፌደራል መንግስት ወይም ደግሞ በማዕከላዊ መንግስት ደረጃ ለውጥ ያመጣል የሚል አስተሳሰብ እያደገ ነው የመጣው በአሁኑ ሰዓት። ምክንያቱም የአቶ አብይን ጠቅላይ ሚኒስትር አብይንም አመጣት ስንመለከት የኢህአዴግ መሰነጣጠቅ ብቻ ሳይሆን የኦፒዲዮ መለወጥ ውጤት ስለሆኑ ማለት ነው የእሳቸው። ስለዚህ ይህንን ብለን ስንመለከት የለውጥ አራማጆች በፓርቲ ውስጥ እየተፈጠሩ ነው ወይ ብለን ስንል ይሄ የማይካድ ነው የማይካድ ነው መካድም አንችልም። ነገር ግን ምን ያክል እነዚህ ለውጥ አራማጆች መራመድ ይችላሉ? ምን ያህልስ ነው ውጤታማ መሆን የሚችሉት? ኢህአዲግ እንደ በፊቱ አንድ ነው ወይ እነሱ ሊያመጡ የሚችሉትን ለውጥ የመቋቋም የማገድ የማኮላሸት አቅሙ አለ ወይ? እንደ ኢህአዲግ ብዬ ስመለከት ለእኔ የለውም የሚል መልስን ያለኝ እርግጥ ነው የቴሌፎን የህወሀት ምትነሱ ቁልፍ የሆኑ ቦታዎችን መቆጣጠር ትልቅ ፈተና ሊያመጣ ይችላል የሚል ለምሳሌ የኢንሳ ወይም ደግሞ የመረጃ መረብ ደህንነት ድርጅት ስትመለከት፣ ለምሳሌ ተክለ ብርሃን ወልድ አረጋይ መልቀቂያ አስገብተዋል የሚል ዜና ነበር። ግን ይህን ዜና ስትመለከተው የእሳቸው እንደዚህ በድንገት ቦታውን መልቀቅ ኢህአዴግ የሚፈልገው ነገር ነው ጠቅላይ ሚኒስትሩ የሚፈልጉት ነገር ነው ወይ አሁን በድንገት እንደዚያ ቫኬት ማድረግ ያንን ቦታ ለቆ መውጣት የሚፈልጉት ነገር ነው ወይ ኢቭን የለውጥ አራማጆች ውስጥ የሚፈልጉት ነገር ነው የሚለውን ጥያቄ ቆም ብለን እንድንጠይቅ ያደርገናል። ምክንያቱም የእሳቸው እዛ ቦታ ላይ ከዶሜስቲክ ወይም ከሀገር ውስጥ ፖለቲካ በላይ ያ ድርጅት ከሌሎች ሀገራት ኢትዮጵያ ከአሜሪካንም ይሁን ከኤሮፓውያን ሀገሮች ጋር የሚኖራትን ኢንተሊጀንስ የመረጃ መረብ ተቆጣጥሮ የተቀመጡ ሰው ናት። እንደዚህ በአንድ የመልቀቅ የማን ፍላጎት ነው? ይሄ ምንድን ነው? ግን እዚህ የእሳቸው ለውጥ ፍላጎት የለም ማለት አይደለም። ለውጡ በምን ሁኔታና እንደምንስ ነው መከናወን ያለበት እኛ የምንጠብቀውና እሳቸው ማድረግ የሚችሉት ነገር ምን ያህል ይለያያል፣ እኛስ ምን ያህል ነው ፕራክቲካል መሆን ያለብን፣ ወይም ደግሞ የምንጠብቀው ነገር ከተስፋ በላይ አካሄዳችን ምን ያክል ነው የሚለውንም ሁሉ ማየት ያለብን ይመስለኛል። በአጠቃላይ ለጠየቀኝ ጥያቄ የለውጥ አራማጆች በፓርቲ ውስጥ ተፈጥረዋል ወይ ብለስም አዎ ተፈጥሯል። እንደ ማንኛውም ፓርቲ ተፈጥሯል። የለውጥ አራማጆች እሳቸውም የዛ የለውጥ ንቅናቄ ውጤት ናቸው። በፓርቲያቸው ውስጥ የተፈጠረው እንደገና በኢህአዲግ ውስጥም የተፈጠረው ይሄ ሁሉ ትንቅንቅ ኢህአዲግ አካሄዱን እየተቃወሙ የመጡ የራሳቸው ሰዎች ስላሉ ነው። ውስጡ እየተፈጠረ ያለ የፍጭት ውጤት ነው። ይሄንን ነገር ጊዜ በበጎ መልኩ ነው በመጥፎ መልኩ ነው ማየት የምንችለው የሚለው እኛንን መወሰን ያለብን። እንደኔ እንደኔ ግን በበጎ መልኩ ነው የምመለከተው። ከውስጥ እየመጣ ያለ ተቃውሟል። በዚህ መቀጠል አንችልም የሚል ድምፅ እየመጣ መጥቷል። እዛ ላይ ነው ትንቅንቁ ያለው። እና ይሄንን እንዴት ነው መመልከት ያለብን? ተስፋችንስ ከዚህ ጋር እንዴት ነው ማካሄድ ያለብን ከሚለው ነው እኔ ማየት የምፈልገው። ጊዜ ነው ወሰድኩብን መውሰድ የነበረበት ነው። አንድ ነገር ልጨምር መስሎን መግባት ትችላለ። ኬኖክም ስላነሳው እሱ ላይ ሀሳብ ሰጥበት ጥሩ ይመስለኛል። ጠቅላይ ሚኒስትሩ እውነተኛ ስልጣን በእጃቸው ይገባል ወይ? የብዙ ሰው ትክክለኛ ስጋትና ጥያቄ ነው እኔም የምጋራው። ነገር ግን ይሄንን ጥያቄ በጣም እንዳንለጥጠውም እፈራለሁ። እኔ ኦሮሞ መለስ ዜናዊ እንዲሆን አልፈልግም። ምክንያቱም የጠቅላይ ሚኒስትር መለስ ዜናዊ የጠቅላይ ሚኒስትርነት ታሪክና አሰራር በእጃቸው ይዘው የነበረው ስልጣን ጥሩ ምሳሌ አይደለም፣ በፓርላሜንታዊ ስርዓት ሊደገም የማይገባው። ብዙ ጊዜ በዴሞክራሲያዊ ስርዓት ጠቅላይ ሚኒስትር እንደዛ አይነት ስልጣን አይኖረውም። የፓርላሜንታዊ ስርዓትም አልነበረም በመሰረቱ ኢትዮጵያ ውስጥ እና ይሄኛውም አዲሱ ጠቅላይ ሚኒስትር እኔ ሁሉንም ስልጣን የያዘ በሁሉም ነገር ላይ የሚያዝ ጠቅላይ ሚኒስትር እንዲሆን አልመኝም እድሉ እንኳ ቢኖር እና በአንድ በኩል በገዢው ፓርቲ ውስጥ ያሉት መሳሳቦች ጠቃሚም ነገር ሊኖራቸው እንደሚችል ግንዛቤ ውስጥ ማስገባት ያስፈልጋል። ይሄ ምን ስል ግን መሰረታዊ የሚባሉ የጠቅላይ ሚኒስትሩን የማስፈጸም ስልጣኖች ሊገድቡ የሚችሉ የተለያዩ ፍላጎት ያላቸው ቡድኖች እንቅፋት ሊፈጥሩ እንደሚችሉ ከብዙ ሰው ጋር የሚጋራው ግምት ነው። ሄኖክ ያለው በድርጅቱ ውስጥ ድርድር ተደርጎ ከሆነ በጣም ጥሩ ነገር ነው። በእውነት ኢህአዴግ በዛ ደረጃ ሄኖክ ባስቀመጠው ደረጃ ድርድር ተካሂዶ ግልጽ ክርክር ድርድር ተካሂዶ ከሆነ አብይ ስራውን ለመስራት የሚያስችለውን ቦታና ጊዜ ሊያገኝ ይችል ይሆናል መደረጉን ግን በጣም እጠራጠራለሁ። የተደራደሩት ማን ወደ ጠቅላይ ሚኒስትርነት ይምጣ፣ እንዴት ይምጣ በሚለው ጉዳይ እንጂ አብይ ጠቅላይ ሚኒስትር ከሆነ በኋላ ምን ሊደረግ እንደሚችል መደራደራቸውን በጣም እጠራጠራለሁ። ለዚህ ነው ከዚህ በኋላ የጠቅላይ ሚኒስትር አብይ አንዱ ትልቁ ፈተና ድርጅቱ ውስጥ ያሉትን የተለያየ ፍላጎትና ስጋት፣ ፍላጎት ብቻ አይደለም ያላቸው ስጋት ያለባቸውም ግለሰቦችና ቡድኖች አሉ የእነዚህን ሰዎች ፍላጎትና ስጋት እንዴት እንደሚይዘው እንዴት እንደሚያስተናግደው ማወቅ በጣም በጣም ከባድ ፈተና ሊሆንበት እንደሚችል እገምታለሁኝ። ሌላ እንደ ፈተና የማየው አዳለም ባለችው ላይ የሚጨመር ነገር ነው። ይሄ በእርግጥ የኦህድድ ሊቀመንበር ነው፣ አብይ ከኦሮሚያ ክልል ነው የመጣው። ቢያንስ ቢያንስ በእነዚህ ሁለት ቦታዎች እና ተቋማት ድጋፍ አለው። አሁን በንግግሩ የተነሳ ሌሎችም ኢትዮጵያውያን ቢያንስ እስኪ እንየው፣ እድል እንስጠው የሚል አመለካከት ያላቸው ብዙ ሰዎች አሉ። ይሄንን ድጋፍና በጎ መንፈስ ቶሎ ወደ ፖለቲካ አቅምነት ካልቀየረው አብይ በእኔ ግምት እንኳን በአጠቃላይ ኢትዮጵያ ቀርቶ ኦህዴድ ውስጥና ኦሮሚያ ውስጥ ራሱ ያለውን ተቀባይነትና ድጋፍ ሊያጣ ይችላል። እና አንዱ አስቸኳይ እና በስልት መስራት አለበት ብዬ የማስበው አንድ ተጨባጭ ለውጥ የሚያመጣለን ከሆነ በዛ ከሆነ ወደ ስልጣን የመጣው ይሄንን የፖለቲካ ድጋፍ ወደ ፖለቲካ አቅምነት የመቀየር ኃላፊነት ነው። መልካም። በርከት ያሉ ጉዳዮች ናቸው የተነሱት። በዚህ ሰዓት የምትከታተሉን አድማጮች የኢትዮጵያ ማለዳ እድሎች እና ፈተናዎች በሚል የሀገርና ህዝብ ጥያቄዎች የአዲሱ ጠቅላይ ሚኒስትር አብይ አህመድ ክንዋኔዎችን የሚፈትሹ ሀሳቦች ነው እያነሳ ነው ያለ ነው። ሁላችሁም በያላችሁበት እንድትወያዩ የየበኩላችሁን ሀሳብ እንድትወረውሩ እንድታካፍሉን እና ጥያቄዎቻችሁንም እንድትልኩልን እንጋብዛለን። ሄኖክ፣ ወደ አንተ ልመለስ በቀጥታ የጥበቃ ቁልል ብለው ብዙ ተስፋ ማድረግና በንግግራቸው የተነቃቃ ምናልባትም ሊሆን ከሚችለው በላይ የመጠበቅ ስሜት በአንድ በኩል በኢትዮጵያ ተጨባጭ ሁኔታ ብቻ ሳይሆን በየትኛውም አዲስ ምዕራፍ በሚጀምር አገር ያ ፈተና እንደሆነ የሚታወቅ ነው። በሌላ በኩል የለውጥ ጥያቄ ሳይመለስ በመሰንበቱ የተዳከመ መንፈስ ራሱን የቻለ አሉታዊ ሁኔታ ውስጥ ለመግባት ፈጥኖ የማንከባለል እድል አላቸውና የመስፍን የመጨረሻ ነጥብ ስጋቶችን ያመላክታል። በነኚህ ሁኔታዎች ውስጥ ሊያሰራ፣ ሊያግዝ የሚችል አጋጣሚን መፍጠር፣ ከውስጥ የሚነሳ የለውጥ ጥያቄ ገኖ መውጣት፣ ቀደም ብሎ በተነሱት ሁኔታዎች ውስጥ እስኪ ፈተናዎቹን ገፋ አድርገህ ተመልከት። ምናልባትም ምንም ቢሰሩ ላያረኩ የሚችሉት ክፍል ሊኖር ይሆን? ምንም ቢሰሩ ወዲያው የሚቀበላቸው መኖሩን እጠራጠራለሁ። እስኪ ያስታርቃቸው ምን ይታይሃል? በእርግጥ ምክንያታዊ የሆነ ጥበቃ፣ እንዲሁም የግድ የሆኑ ሊመለሱ የሚገቡ ጥያቄዎች ልክ ነው። አሉላ እሱ ትልቅ ትኩረት ሊሰጠው የሚገባ ነገር ነው። ጠቅላይ ሚኒስትር አብይ ሊያደርጉ የሚችሏቸው ነገሮች ምንድን ናቸው? በአጭር ጊዜና በረዥም ጊዜ ማድረግ ያለባቸው ምንድን ናቸው? ባደርጉ ምን ይመጣል የሚለውን ነገር ማሰብ በጣም ያስፈልጋል። ምንም ቢያደርጉ የሚያስከፉት ወገን አለ ወይ? ምንም ጥያቄ የለም። እሱ እዛ ኢትዮጵያ ውስጥ ካለው በጣም የተለያየ የፖለቲካ ፍላጎት፣ የኢኮኖሚ ፍላጎት አንጻር በተለይ ደግሞ ላለፉት አምስት ዓመታት ከነበረው የፖለቲካዊ ሁኔታ አንጻር በጣም ትልቅ የሀሳብ ልዩነት መከፋፈል አለ እና እነዛን አስታርቀው ሁሉንም የሚያስደስት ነገር ያደርጋሉ ማለት አይቻልም። ያን ማድረግ የለባቸውም፣ መሞከርም ያለባቸው አይመስለኝ ቢያንስ ሁሉንም ሰው የማያስከፋ ነገር ለማድረግ ከቻሉ በጣም ጥሩ። በቅርብ ጊዜ ውስጥ ለምሳሌ እንግዲህ ሁሉም ሰው ተደጋጋሚ የሚያነሳው የአስቸኳይ ጊዜ አዋጁን ማንሳት ነው። እንግዲህ አንድ ከእሳቸው የሚጠበቀው ነገር ምንድን ነው ምክንያታቸው? ለምንድን ነው ያልተናገሩት? እሱን እንዴት ነው የሚመለከቱት? የአስቸኳይ ጊዜ አዋጁን ቢያንስ እንደማይፈልጉት ጠቋሚ ነገሮች አሉ። ድምጽ ሲሰጡበት አልተገኙም። የህወሓት ደጋፊዎችን በከፍተኛ ደረጃ ሲተቹዋቸው ነበር። አዋጁን ይደግፉታል ማለት አይቻልም፣ ይቃወሙታል ማለት ይቻላል። እንደውም ግን ምንም ማድረግ አለመቻላቸው አሁንም የተለመደውን ጥርጣሬ የሚያጠናክረው ይሆናል ይሄ ሰውዬ አሁንም ስልጣን የለውም ወደሚል ድምዳሜ ሊያስኬድ ይችላል። ግን የግድ ላይሆን ይችላል። እሱ አሁንም በሂደት ላይ ናቸው። አሁንም ከብዙ አቅጣጫ የተወጠረ ሁኔታ ውስጥ ነው ያሉት። ስልጣን የመጡበት ሁኔታ አለ። ደግፎ ወደዚህ ያመጣቸው ፓርቲ አለ። ከዛ የህዝብ ተቃውሞ አለ። እንደገና ፓርቲው ውስጥ ራሱ የተለያዩ ፍላጎቶች አሉ፣ ኢህአዴግ ውስጥ እነሱን ለማስታረቅ ይሞክራሉ። ስለዚህ ቅድም መስፍን ያለው ነገር ነበረ። አቶ መለስ ዜናዊ አይነት ስልጣን እንዲኖራቸው አልፈልግም። ጠቅላይ ሚኒስትር አብይ ያለው ትክክል ነው። እንደዛ አይነት ሁሉንም ነገር የሚቆጣጠር ጠቅላይ ሚኒስትር ያለበት ሀገር ትክክል አደለም። ለአምባገነናዊነት በር የሚከፍት ነው ግን አለው ህግ በህገ መንግስቱ እንኳን በተቀመጠው ወይም ከዛም ባነሰ ለውጥ ሊያመጡ የሚችሉበት ሁኔታ እንዲፈጠር ለምሳሌ የአስቸኳይ ጊዜ አዋጁ ቢነሳ ማንሳት የሚችሉበት ሰዎችን የገደሉ ሰዎች ተጠያቂ እንዲሆኑ የሚያደርጉበት የህግ የበላይነት እንዲመጣ ለማድረግ የሚጠቁሙ ነገሮች፣ እነሱን ማድረግ እንኳን የሚያስችል ስልጣን ካላቸው ለኔ በጣም ትልቅ ነገር ነው የሚመስለኝ። እንደ ትልቅ መርታ ነው ይሄ። ለምሳሌ የፖለቲካ ምህዳሩን ማስፋት የሲቪክ ተቋማትን ማጠናከር፣ እነዚህ ህጎቹን ማንሳት፣ እሱ በረዥም ጊዜ የሚታይ ነገር ነው የሚሆነው። አሁን ያደርጓቸዋል ብዬ አልጠብቅም። እንደዚህ አይነት ነገሮችን መጠበቅ አጉል ተስፋ ማድረግ ነው የሚመስለኝ። እሳቸውም እኔ በአንድ በኩል ጥሩ ንግግራቸው ውስጥ ያላየሁት ነገር ምናልባት ጥሩ ሊሆን ይችላል ካሉበት ሁኔታ አንጻር፣ በግልጽ ቃል የገቡት ምንም ነገር የለም። ቅድም መስፍን ፍኖ ተካርታ ያለ እንዲሁ በደምሳሳው ስለ ዲሞክራሲ፣ ስለ ኢኮኖሚውም እንደዚሁ ያለውን ችግር ማንሳት ነው እንጂ ምን አደርጋለሁ የሚለውን ነገር ምንም የተናገሩት ነገር የሚያሳየው እንግዲህ ያሉበትን ሁኔታ እርግጠኛ እንዳልሆኑ ነው የሚያሳየው ይመስለኛል። ምን ማድረግ እንደሚችለን እንደማይችሉ እርግጠኛ ያልሆኑ ይመስለኛል። ስለዚህ ቀደም ብለው መናገር ያልቻሉበት ሁኔታ ያ ሊሆን ይችላል። እና ተቃውሞ መቀስቀሱ አይቀርም። እየቆየ ሲሄድ የህዝቡ ትዕግስት ምን ያህል እንደሚገፋ አላቅም። በጣም እስካሁን ከተፈጸሙ በደሎች አንጻር፣ አሁንም እየተካሄዱ ካሉት በደሎች አንጻር የህዝቡን ትዕግስት በከፍተኛ ሁኔታ የሚፈታተን ነው የሚሆነው። ትርጉም ያለው ለውጥ ሳያደርጉ ለወራት ይቆዩ፣ የአስቸኳይ ጊዜ አዋጁ አይነሳ፣ ወይም በግልጽ ሊታዩ የሚችሉ ይሄ ሰውዬ በሚችለው እየሞከረ ነው እና ጊዜ ልንሰጠው ይገባል። ስለዚህ ቢያንስ ይሄ እናድርጓል ሊያስብል የሚችል ነገር ማድረግ ካልቻሉ ወደ አመፅ መኬዱ የሚቀር አይመስለኝም። ትልቅ ፈተና የሚጠብቃቸው ነው። ምናልባት አመፅ መኖሩ ሊጠቅማቸውም ይችላል። አይታወቅም። ይሄ ሰውዬ ምንም ማድረግ ያልቻለው እነዚህ ሰዎች ምንም እድል ስላልሰጡት ነው። ስለዚህ እኛ ከጎን ብንገፋ እድል ሊያገኝ ይችላል ወደሚል ስሌትም ሊኬድ ይችላል። በተቃራኒውም ደግሞ ይሄ ሰውዬ እነዚህ ሰዎች ጋር ተባብሮ እየሰራ ነው ያለው። ስለዚህ ወደሚልም ድምዳሜ ሊሄድ ይችላል እና በጣም በከፍተኛ ጥንቃቄ እንግዲህ ማየት ያለባቸው ይመስለኛል። መልካም ለችግሮችም፣ ለመፍትሄም ጥናትና ተጨባጭ መረጃዎችን መሰረት ያደረገ ቅድሚያ ስለሚሰጣቸው ጉዳዮች የባለሙያ ድርሻ ቦታ እንዲኖረው በአንድ ንግግራቸው ለቦታው ተስማሚ የሆነ ባለሙያ በእውቀት መሰረት የተደረገ ኃላፊነት እንደሚመጣ ተናግረዋል። በየትኛውም ዓለም እንደምናውቀው መሪዎች የሁሉም ጥያቄዎች መልስ አፍላቂ መሆን የለባቸውምና በጉዳዩ የተጠበቡ ያጠኑ ቢያንስ የሚያስኬዱ አቅጣጫዎችን ሊጠቁሙ የሚችሉ ሰዎችን በነፃነት ዙሪያቸው ማስቀመጥ ይችላሉ ወይ? የአቅምም የምርጫም የዝንባሌም ጥያቄዎች አሉበት። ጸዳለ፣ ካንቺ ጀምር። አድማጮች፣ ውይይቱ አልተቋጨም። ተወያዮቹ ለቀደመ ጥያቄው የሰጡትን ትንታኔ ማብራሪያ ጨምሮ አሉላ ተከታዩን ውይይት በቀጣይ ፕሮግራሙ ይዞ ይመለሳል። ለአሁኑ ግን እንግዶቻችንን መስነጋሽ ጸዳለ ለማና ሄኖኬማንን ለጊዜያቸው እናመሰግናለን።